የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ነሐሴ 5 2012 ዓ ም ዝግጅታችን ጀመረ። በደቡብ ኢትዮጵያ ወላይታ ዞን ያለውን ሁኔታ የሚመለከቱ ዘገባዎችን ይዘናል። ወደ አምስት የሚሆኑ ዜጎቻችን ህይወታቸው አጥቷል። ህይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሐዘን በራሴና በክልሉ መንግስት ስም መግለጽ እወዳለሁ። እንደዚሁ ደግሞ የአካል ጉዳት የደረሰባቸውም ፈጣሪ መረጡን እንዲሰጣቸው እመኛለሁ። የደቡብ ብሔር ብሔረሰቦችና ህዝቦች ክልል ምክትል ፕሬዚደንት አቶ እርስቱ ይርዳው ናቸው የሰማችኋቸው። ዋሽንግተን ዲሲ ላይ ሰልፍ ነበር ህወሀት ላይ ለቀረበው ክስ የትግራይ ክልል መልስ ሰጥቷል በአብይ ርዕስ ይዘናቸዋል ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ በቅንብሩ ንጉሡ ታምሪ አብሮኝ አለ ዝግጅቶቻችንን በፌስቡክ ላይቭ ና በአሃዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ እንደምን አመሻችሁ አድማጮቻችን ዜናውን ማሰማችሁ አዳኒት ፍሳየ ነኝ ኤርትራ ውስጥ ከሐምሌ ወር አጋማሽ አንስቶ በተከታታይ እየጣለ ያለው ከባድ ዝናብ ባስከትለው ጎርፍና መጥለቅለቅ በደቡብ ክልል በጾረና ወረዳ በሚገኙ ስምንት ጣቢያዎች ሰባ ስምንት ቤቶች ሲፈርሱ አምሳ ሄክታር እርሻ እንደተደመሰሰ በርካታ የቤት እንስሳትም እንደሞቱ ብርሃን በርህ ዘግቧል ዝርዝር ዘገባው ቀጥሎ ይቀርባል ከሐምሌ ወር አጋማሽ ጀምሮ በተከታታይ እየጣለ ያለው ከባድ ዝናብ ባስከተለው ጎርፍና መጠለቅለቅ በደቡብ ሪጅን በጾሮና ወረዳ በሚገኙ ስምንት ጣቢያዎች ሰባ ስምንት ቤቶች ሲፈርሱ ሀምሳ ሄክታር እርሻም እንደተደመሰሰና በርካታ የቤት እንስሳትም እንደሞቱ ተገልጸዋል። ከዚህ በተጨማሪ አንድ የሀያ ዓመት ወጣት በጎርፍ አደጋ ሲሞት የጾሮና ወንዝና አንድ አነስተኛ ግድብ እንዲሁም ሶስት ድልድዮች መደርመሳቸው ተገልጸዋል። ይህ በእንዲህ እንዳለ ባለፈው ሳምንት በጋሽ ባር ካሪጅም በጣለው ከባድ ዝናብ በባረንቱ ወረዳ መቶ ሰማኒያ ሁለት የቤት እንስሳዎች በጎርፍ ሲወሰዱ ሀያ ሰባት መኖሪያ ቤቶችም መውደማቸውና በባረንቱ ከተማ የውሃ መስመርና በተለያዩ የእርሻ ቦታዎች ላይም ጉዳት መድረሱ ተገልጸዋል። ከዚህ በተጨማሪ በተሰኔ ወረዳ የጣለው 210 ሚሊሜትር ከባድ ዝናብ ባስከተለው ጎርፍና መጥለቅለቅ 250 መኖሪያ ቤቶች ሲወድሙ ሀምሳ ሶስት የቤት እንስሳትና አንድ መኪናም በጎርፍ መወሰዳቸውና የከተማዋ የውሃ መስመር ላይም ጉዳት መድረሱ ተገልጸዋል። በተመሳሳይ በቶኮምቢያ ከተማ 75 ሄክታር የመስኖ እርሻ ሙሉ በሙሉ ሲሆን 50 የውሃ ሞተሮች በጎርፍ እንደተቀበሩና በትልልቅ ዛፎችና የእርሻ መሰረተ ልማት ላይም ጉዳት እንደደረሰ የኤርትራ የአገር ውስጥ መገናኛ የአካባቢ ምንጮችን ጠቅሰው ዘግበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ባለፈው ሰኞ ሞቅዲሾ በሚገኘው እስር ቤት በተከፈተ ተኩስ የሞቱ ሰዎች ቁጥር 19 መድረሱን፣ ስምንት ተጨማሪ ሰዎችም እንደቆሰሉ ባለስልጣኖች ገልጸዋል። የሶማሊያ እስር ቤት ዘበኞች ቃል አቀባይ አብድቃኒ መሐመድ ሃላፍ ለሀገሪቱ መገናኛ ብዙሃን በተናገሩት መሰረት በግጭቱ 15 እስረኞችና አራት የእስር ቤቱ ጠባቂዎች ተገድለዋል። ሰባት እስረኞችና አንድ የጸጥታ ጥበቃ እንደቆሰሉም የእስር ቤት ዘበኞች አዛዥ ጀነራል መሐመድ አብድራህማን ለመንግስት መገናኛ ብዙሃን ተናግረዋል። ማሊ ውስጥ ፕሬዚደንት ኢብራሂም ቦባካር ከይታን በመቃወም በተካሄደው የሶስት ቀናት መነሳሳት አስራ አንድ ሰዎች መገደላቸው ታውቋል። የፖለቲካ ተቃዋሚዎች ተቃውሞ ማካሄዱን ትተው ድርድር ውስጥ እንዲገቡ ማሊን አስመልክቶ ዋናው ዓለም አቀፍ ተደራዳሪ የሆኑት የቀድሞ የናይጄሪያ ፕሬዚደንት ጉድላክ ጆናታን ጥሪ አቅርበዋል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ልዑኩ ትላንት ሳይታሰብ ማሊ ሄደው በመዲናይቱ ባማኮ ለጋዜጠኞች በሰጡት መግለጫ የተቃውሞ ሰልፎች ችግርን አይፈቱም፣ ለቀውሱ መፍትሄ የሚያስገኘው መነጋገሩ ነው ብለዋል። አያይዘውም የተቃውሞ መነሳሳትን ማበረታታት ወጣቶች አደጋ ላይ እንዲወድቁ ማድረግ ይሆናል፣ በሂደቱ የሰዎች ሕይወት ሊጠፋ ይችላል ሲሉም አክለዋል። የኢኮዋሱ ልዑክ ይህን ተማጽኖ ያቀረቡት የሰኔ አምስት ንቅናቄ የሚል መጠሪያ ያለው ተቃዋሚ ቡድን ኢኮዋስ ያቀረበውን ሀሳብ አልቀበልም በማለት ዛሬ አዲስ ተቃውሞ ለማካሄድ በዛተበት ወቅት ነው። ተቃውሞው የተነሳው በሀገሪቱ ባለው የኢኮኖሚ ድቀት መንግስት ውስጥ አለ በሚባለው ሙስናና ጃሓዳውያን በሚያካሄዱት ጭካኔ የተመላበት ግጭት ምክንያት ነው ተብለዋል። የሞሪሸስ ጠቅላይ ሚኒስትር ፕራቪን ጃግናውት ችግር የገጠማት የጃፓን መርከብ በባህር ጠረፍ ላይ ነዳጅ ዘይት በማፍሰሷ ህዝቡ ለከፋ ሁኔታ እንዲዘጋጅ ለህንድ ውቅያንሷ ደሴት ትላንት ባደረጉት ንግግር አስገንዝበዋል። ኤምቪ ዋካሺዮ ከተባለችው መርከብ ሾልኮ ሲፈስ የቆየው ነዳጅ ዘይት አሁን ቢያቆምም በመርከቧ ወለል ላይ ብዙ ስንጥቆች መኖራቸውን እንደታወቀ ጠቅላይ ሚኒስትሩ ገልጸው ከባድ ሁኔታ ይጠብቀናል ሲሉ በቴሌቪዥን ተናግረዋል። መርከቧ መበታተኗ አይቀሬ ነው ማለታቸውን ሮይተርስ የዜና አገልግሎት ዘግቧል። አንድ ሺህ ቶኖች ነዳጅ ዘይት ከመርከቧ ሾልኮ መፍሰሱን ጠቅላይ ሚኒስትሩ ገልጸው የዚህ እጥፍ የሚሆን ነዳጅ ዘይት ገና መርከቧ ውስጥ እንዳለ አስገንዝበዋል። ጠቅላይ ሚኒስትሩ ባለፈው ዓርብ የአስቸኳይ ጊዜ አዋጅ አውጥተዋል። አድማጮች ይህ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን የኮቪድ-19 አጫጭር ዜናዎች። የሩሲያው ፕሬዝደንት ቭላዲሚር ፑቲን ሀገራቸው አዲስ የኮሮና ቫይረስ ክትባት መድኃኒት ለማጽደቅ ከዓለም ቀዳሚ ሆናለች ማለታቸው ተዘግቧል። ፕሬዝደንት ፑቲን ይህን ዛሬ ያስታወቁት ከመንግስታቸው ሚኒስትሮች ጋር ባደረጉት ስብሰባ ላይ ነው። የስብሰባው ሂደት በቴሌቪዥን መታየቱ ተገልጿል። አዲሱ የክትባት መድኃኒት አስተማማኝ ውጤት ማሳየቱን አውቃለሁ፣ የሰውነት የህመም መከላከያ አቅምን ያበረታል ብለዋል። ፑቲን ስለ አዲሱ የክትባት መድኃኒት ሲናገሩ የክትባቱ መድኃኒት አስፈላጊው ክትትልና ፍተሻ ሁሉ ተደርጎበታል ካሉ በኋላ ፑቲን ልጃቸው በመጀመሪያው የሙከራ ዙር ላይ በክትባቱ መድኃኒት መከተቧን ገልጸዋል። ልጃቸው በተከተበችበት የመጀመሪያ ቀን ላይ የሰውነቷ ሙቀት ትንሽ ከፍ ብሎ እንደነበር፣ በነገታው ግን ወደ ጥሩ ሁኔታ እንደተመለሰ ፑቲን አስረድተዋል። የመጀመሪያውን የክትባት እድል የሚያገኙት የህክምና ሰራተኞች መምህራንና ታማሚ ቡድኖች መሆናቸውን የሩሲያው ባለስልጣን አስታውቀዋል። ሐኪሞችን የመክተቡ ተግባር በያዝነው ወር ሊጀምር እንደሚችል ምክትል ጠቅላይ ሚኒስትር ታቲያና ጎሊኮቫ ተናግረዋል። ሩሲያ በቅርቡ የኮቪድ-19 ክትባቱን መድኃኒት በብዛት ማምረት እንደሚጀምር ተስፋ አደርጋሉ ብለዋል ፑቲን። ሲኖቫክ የተባለ ቻይና የሚገኝ የባዮቴክ ኩባንያ በበኩሉ ኢንዶኔዥያ ውስጥ ወደ መጨረሻ ደረጃ የተጠጋ የኮቪድ-19 ክትባት መድኃኒት በሰዎች ላይ ሙከራ መጀመሩን ገልጿል። ኮሮና ቫክ የሚል ስያሜ የተሰጠው የክትባት መድኃኒት አስተማማኝነትን ለመፈተን ሲባል 1620 የሚሆኑ በጎ ፈቃደኞች እንደሚሳተፉበት ተገልጿል። ሲኖቫክ ብራዚል ላይም ተመሳሳይ ሙከራ አካሂዷል። ብራዚል ከ3 ሚሊዮን በላይ የሚሆኑ በኮሮና ቫይረስ የተያዙ ሰዎች እንዳለዋት ተረጋግጧል። 101752 ሰዎች በቫይረሱ እንደሞቱባት ታውቋል። በኮሮና ቫይረስ በሽተኞች እና በሙታኑ ብዛት ከዩናይትድ ስቴትስ ቀጥላ ብራዚል ከዓለም ሁለተኛዋ ናት። በዓለም ደረጃ ከ20 ሚሊዮን በላይ የሚሆኑ ሰዎችን ህመም ላይ የጣለውንና ከ736 ሺህ በላይ የሚሆኑ ሰዎችን ሕይወት ያጠፋውን ቫይረስ ለመከላከል መንግስታትና የባዩ ሕክምና ኩባንያዎች እየተራሯጡ መሆናቸው የሚታወቅ ነው። የሳይንስ ሞራንና የሥነ ምግባር ታዛቢዎች ክትባት ለመፍጠር የሚደረገው መሯሯጥ እንደሚያሳስባቸው እየተናገሩ ነው። ተገቢ ሙከራና አስፈላጊው ክትትል ሳይደረግበት ስለ ስኬት መናገሩ ጉዳት ሊያደርስ እንደሚችል እያሳሰቡ ነው። በሌላ በኩል ደግሞ የትራምፕ አስተዳደር አዲስ የኢሚግሬሽን ህግ ለማውጣት እያሰበ ነው። ወደ ውጭ ሀገራት የሄዱ የዩናይትድ ስቴትስ ዜጎችና ሕጋዊ ፈቃድ ያላቸው ነዋሪዎች በቫይረሱ ከተያዙ ወደ ሀገሪቱ እንዳይገቡ የሚያግድ ህግ እንደሚሆን ተገልጿል። ስለዚህ ጉዳይ ትላንት በመጀመሪያ የዘገበው በኒውዮርክ ታይምስ ጋዜጣ የቀረበው ሀሳብ በዋነኛ ሊመለከት የሚችለው ከሜክሲኮ ጋር የሚያዋስነው ድንበር ሊሆን ይችላል ይላል። በርካታ የአሜሪካ ዜጎችና ሕጋዊ ፈቃድ ያላቸው ነዋሪዎች ወደ ሜክሲኮ እና ከሜክሲኮ እንደሚመላለሱ ጋዜጣው ጠቅሷል። በዩናይትድ ስቴትስ በኮሮና ቫይረስ የተያዙ ሰዎች ብዛት ወደ አምስት ነጥብ አንድ ሚሊዮን መጠጋቱ አንድ መቶ ስልሳ ሶስት ሺህ አራት መቶ ስልሳ አምስት ሰዎች ደግሞ ለህልፈት እንደተዳረጉ የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ይህ አሃዝም ዩናይትድ ስቴትስን ከዓለም ቀዳሚ እንደሚያደርጋት ተዘግቧል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የሚያዙ ልጆች ቁጥር ባለፈው ወር እየበዛ እንደሄደ የአሜሪካ የልጆች ሕክምና አካዳሚና የልጆች ሕክምና ሆስፒታል ማህበር አስታውቋል። ካለፉት ሁለት ሳምንታት ወዲህ ወደ አንድ መቶ ሺህ የሚጠጉ ወጣቶች በቫይረሱ እንደተያዙ ታውቋል። ኮሮና ቫይረስ በልጆች ላይ ብዙም እንደማይበረታ ተገልጿል ነገር ግን ተጋላጭ ለሚባሉት አረጋውያን ሊያስተላልፉ ይችላሉ አድማጮች የምሽቱ ዜናችን እዚህ ላይ ያበቃ መልካም ምሽት ቮይስ ኦፍ አሜሪካ አመሰግናለሁ አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ነሐሴ አምስት 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በኢትዮጵያ ግሽበቱ ባለፈው ወር ከ22 ከመቶ በላይ አሻቅቧል። ህብረተሰቡ ኮንሱም የሚያደርገውን መጠን በመቀነስ ከተቻለም ደግሞ ረካሽ የሆኑ አማራጮችን ሽንኩርት ሀያ አርባ ብር ሀምሳ ብር ሲገባ ከሽንኩርት የማያስፈልጋቸውን አይነት የምግብ አይነቶችን በመመገብ በመሳሰሉት ያው ከችግሩ ጋር አብሮ ለመኖር ይሞክራል። የምጣኔ ሀብት ጉዳዮች ባለሙያው አቶ ብስራት ተሾመ ናቸው። በምሽቱ የንግድና ምጣኔ ሀብት ዝግጅታችን የሸማቹን አስተያየቶችና የመንግስትንም መረጃዎች ያካተተ ዝርዝር ዘገባ ይዘናል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በወላይታ ዞን በተከሰተ ግጭት የአምስት ሰዎች ሕይወት ማለፉን ቁጥራቸውን ያልገለጡት ሌሎች ሰዎችን መጎዳታቸውን የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው አስታውቀዋል። የተፈጠረው ሁኔታ እንዳሳዘናቸው ለክልሉ መንግሥት ቴሌቪዥን ጣቢያ በሰጡት መግለጫ ተናግረዋል። ፕሬዚደንቱ የዞኑ ነዋሪዎች ትናንት ለቪኦኤ በሰጡት ቃል ከጸጥታ አስከባሪዎች ጋር በተፈጠረ ግጭት የተገደለው ሰው አስር እንደሆነ ተናግረው ነበር። ዮናታን ዘብዲዮስ ከሐዋሳ ተከታዩን ዘግቧል። አገር ለማፍረስ ከሚሰሩ አካላት ጋር ተመሳጥረዋል የተባሉ የወላይታ ዞን አመራሮችን ጨምሮ 26 ግለሰቦች በቁጥጥር ስር መዋላቸውን ተከትሎ በወላይታ ዞን በተከሰተ ግጭት አምስት ሰዎች መሞታቸውና ቁጥራቸውን በውሉ ያልገለጡት ሌሎች ሰዎችም መጎዳታቸውን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል። አካል ጉዳትን አጋጥሞናል። ወደ አምስት የሚሆኑ ዜጎቻችን ህይወታቸው አጥተዋል። ህይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሀዘን በራሴና በክልሉ መንግስት ስም መግለጽ እወዳለሁ። እንደዚሁ ደግሞ የአካል ጉዳት የደረሰባቸውም ፈጣሪ መረቱን እንዲሰጣቸው እመኛለሁ። መንግስት የህዝቡን ጥያቄ በሰላማዊ መንገድና በህገ መንግስቱ መሰረት ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረው ሁኔታ እንዳሳዘናቸውም ለክልሉ መንግስት ቴሌቪዥን ጣቢያ በሰጡት መግለጫ ገልጠዋል አሁን የለውጡ መንግስት እና አዲስ የተደራጀው ውሁድ ፓርቲ የብልጽግና ፓርቲ ህዝቡ መደመጥ አለበት፣ የህዝብ ጥያቄዎች፣ ለዘመናት የከረሙ ወደኋላ የቀሩ ጥያቄዎች፣ ህዝቡን ያስመረሩ ጉዳዮች መፈታት አለባቸው ብሎ ይዞ በሀገር ደረጃም ቅድሚያ ከተሰጣቸው ተግባራት አንዱ ሆኖ እየተሰራበት ያለ ጉዳይ እንደሆነ መላው ህዝባችን ይረዳዋል። የተለያዩ እንቅስቃሴዎች ተደርገዋል። በተለይ በዚህ አመት ይህን ጉዳይ ወደ አንድ እልባት ለማድረስ የፌዴራል መንግስትም የክልሉ መንግስትም ከፍ ከፍተኛ ርብርብ እየተደረገ ነው ፓርቲያችንም በዚህ ጉዳይ ላይ ሰፊ ጊዜ ወስዶ እየሰራበት ነው የሚገኘው በቅርቡ ባደረግነው ውይይት የወላይታን ብሔር ጨምሮ መላው የክልላችን ህዝቦች የሚያነሷቸው የአደረጃጀት ጥያቄዎች ሰላማዊና ህጋዊ በሆነ መንገድ ህገ መንግስቱን በተከተለ መንገድ መፈታት አለበት ተብሎ ይህንን ስራ ለመቋጨት የሚያስችሉ ጠንካራ ስራዎች ተጀምረዋል። በክልል የመደራጀት ጥያቄን በተመለከተ የተሳሳተ አካሄድ ተከትሏል የተባሉ የመንግስት አመራሮች መኖራቸውን ለማስተካከልም ተስማምተው ለተግባራዊነትም ቃል ገብተው እንደነበር፣ ነገር ግን እኒህ ታሰሩ የተባሉ አካላት ቃላቸውን በማፍረስ ያልተገባ ድርጊት ውስጥ በመግባታቸው በቁጥጥር ስር መሆናቸውን ተናግሯል። በየደረጃ ያለ አመራር ይህን የህዝቡን ጥያቄ ሰላማዊና ህጋዊ በሆነ መንገድ እንዲፈታ ከመንግስት ጋር ተባብሮ መስራት እንደሚገባው በየደረጃ ያለ አመራር ተቀናይቶ መስራት እንደሚገባው በተናጠል በሚደረጉ እንቅስቃሴዎችና መጓተቶች ምክንያት ብዙ ዋጋ እየከፈልን ስለሆነ ይሄ ነገር እንዲቆምና ፍትሐዊ የሆነ ምላሽ እንዲያገኝ የማድረግ ስራ እንዲሰራ ተግባብተን እስካሁን የሄድንበትንም ተሳሳተ መንገድ ለማረም ቃል ገብተን በየደረጃ ያለው አመራር ተግባብቶ ተገምግሞ ድክመቱን አይቶ ወደ ስራ የገባበት ሁኔታ ነው የነበረው። ከዚህ በተቃራኒ በወላይታ አካባቢ ያሉ ወላይታ ዞኑን እንዲመሩ ኃላፊነት የወሰዱ ጥቂት ግለሰቦች አመራሮች በጋራ የተቀመጠውን ስምምነት በመጣስ ጠጫውን እንዲሲት በማድረግ እንደገና ወደ ኃይል አማራጭ እንዲሄድ ህብረተሰቡን ወደ ተሳሳተ መንገድ እንዲሄድ ለማድረግ መንግስትና ፓርቲው በጋራ የተስማማንበትን አቅጣጫ በጣሰ መንገድ እንቅስቃሴ ሲያደርጉ እንደነበረ ታይተዋል። በዞኑ ዋና ከተማ አስወዶ እና በቦዲቲ ከተማ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭትም አላስፈላጊ ዋጋ ተከፍሏልም ብሏል። የወላይታ ህዝብ ጥያቄ ተገቢና ህገ መንግስታዊ ሆኖ ሳለ የህዝቡን ጥያቄ ቀልብሶ ለሌላ አላማ ለማዋል የሚደረገውን ጥረት የወላይታ ህዝብ ተገንዝቦ ማስቆም አለበትም ብሏል። አቶ ርስቱ ይርዳው ወደ ግጭት የሚያመሩና ከክልሉ መንግስት ጋር ህጋዊ ስርዓቱ ባልጠበቀ መንገድ ዞኑ ከክልሉ ጋር ነጥሎ በመሄድ የራሳቸው አቋም ለማስተላለፍ የራሳቸው እርምጃ ለመውሰድ እንቅስቃሴ ሲያደርጉ ክትትልም እየተደረገ ስለነበረ በጸጥታ ኃይሎች እነዚህ አመራሮች ከዚህ ድርገታቸው እንዲታቀቡ ሲጠየቁ ፈቃደኛ ባለመሆናቸው በቁጥጥር ስር እንዲውሉ ተደርጓል። ህገ መንግስታዊ ስርአቱን በጣሰ መንገድ መሄድ እንደማይገባ ቢነገራቸውም በሌሎች አካላት ትናንትና ህዝቡ በተደጋጋሚ ለሚያነሳው ጥያቄ በኃይል አማራጭ እየወሰዱ የተለያየ እንግልት ሲፈጽሙ የነበሩ በለውጡ የተወገዱ ኃይሎች በሚሰጡት ትእዛዝና ከነሱ ጋራ ባለው ቅንጅት ምክንያት መንግስት የሚሰጠውን ፓርቲው የሚጸምጠውን አቅጣጫ ወደ ጎን በመተው ጸረ ለውጥ ኃይሎች ጋራ ብሎ ህዝባችንን ለማይሆን ሁኔታ እየዳረጉ ነው ያሉት የዞኑ ነዋሪዎች ትላንት ለቪኦኤ በሰጡት ቃል ወጣቶች የታሰሩ መሪዎቻችን ይፈቱ በማለት ያሰሙትን ተቃውሞ ተከትሎ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭት በርካቶች መጎዳታቸውና አስር የሚደርሱ ሰዎች ደግሞ እንደተገደሉም ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ተከታዩ ዘገባም ከዚሁ ከሰሞኑ ወላይታ ውስጥ ከታየው ሁኔታ ጋር ያቆየናል። በወላይታ ዞን ስለታሰሩ ባለስልጣናት የደቡብ ብሔር ብሔረሰቦችና ህዝቦች መንግስት ትናንት ማብራሪያ ሲሰጥ ከህወሀትና ከኦነግ ሽኔ ጋር በመተባበር ጥፋት እያሴሩ ነበር ማለቱን ተከትሎ የትግራይ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ምክትል ኃላፊ አቶ ሀዱሽ ካሱ መልስ ሰጥተዋል። ሙሉጌታ ጽብሃ ነው ያነጋገራቸው። ቀጥሎ ይቀርባል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በትናንትናው ዕለት ከህወሀትና ከኦነግ ሸኔ ጋር ተመሳጥረው ሀገር ለማፍረስ እየሰሩ ነው ያሏቸውን የወላይታ ዞን አመራሮችን ጨምሮ ሀያ ስድስት ግለሰቦች በቁጥጥር ስር መዋላቸው ገልጸዋል። በዚህ ጉዳይ ትግራይ ክልል የሚያስተዳድረው ህወሀት ከአመራሮች ጋር ሀገር ለመበተን ሰርቷል የተባለው አስመልክቶ ለትግራይ ክልል የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ አቶ ሀዱሽ ካሱ ምላሽ ጠይቄያለሁ። አገር በመሸጥ በመካድ በማተራመስ ሌላ ነው። ህወሀት ግን ባለፈው 27 ዓመት ቢሆን ከኢህአዴግ ጋር ሆኖ አገር ሲያረጋጋ ሰላም እንዲሰፍን ያደረገ ልማት እንዲቀጥል ያደረገ የዲሞክራሲ ተቋማትን ቢሆን ከሞላ ጎደል እንዲቋቋም ያደረገ እንጂ አገራችን እንድትፈርስ ሀሳቡም ህልሙም የለውም አልነበረውም። ይህ አሁን ያነሳው ጥያቄ አሁን አራት ኪሎ መሽጎ ያለው አምባገነን ቡድን ወደ ስልጣን ከመጣበት ማግስት ጀምሮ ብሔር ተኮር ጥቃት በትግራይ ህዝብ ላይ ስላወጀ ያችኛዋን እስከ መጪ እንደመውሰድ ስለሚፈልግ በአንድ አቅጣጫ ኩሽ ባለ ቁጥር ተጠያቂው ቲፒኤልኤፍ እና የትግራይ ህዝብ እንዲሁም መንግስት ነው የሚያደርገው። ይሄ ግን በአሁኑ ሰዓት የከሰረ ፖለቲካና አባባል እንጂ የሚሰራ አይደለም። የህዝብ የራስን እድል በራስ የመወሰን መብት እንዲከበር እየታገልን በዚህ መሰረትም ምርጫ ለማካሄድም እየሰራን እንገኛለን በማለት አቶ ሀዱሽ ተናግሯል። የወላይታ ይሁን ሌሎች ብሔር ብሔረሰቦች መብትም እንዲከበር የምንደግፈው ሀሳብ ነው በማለትም ገልጸዋል። በደቡብ ክልል እኮ ወላይታ ብቻ አይደለም እኮ አንስቶ ያለው የክልል ጥያቄ አስራ አንድ ዞኖች አሉ የክልል ጥያቄ ያነሱት ይህኛው እየፈቱበት ያሉት በአስተዳደራዊ መዋቅር ሊፈቱ ሰዎቹ ነው እየፈለጉ ያሉት አራት ኪሎ ያሉት ስልጣን የያዙ አካላት ና ከትፒኤልኤፍ ጋር ምንም የሚያያዝ ነገር የለም። ከትግራይ ክልል በስተቀር በሌሎች የኢትዮጵያ አካባቢዎች የሰላም መደፍረስ አለ። ይህም የየአካባቢዎቹ አመራሮች በሚገባ ማስተዳደር አለመቻላቸው የሚያሳይ ነው በማለት ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ከዚሁ ርዕስ ጋር እንቆያለን በሌላ በኩል ደግሞ ወላይታ ውስጥ በመንግሥት ተፈጽመዋል ያሉትን የመብቶች ጥሰት የተቃወሙ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዛሬ ዋሽንግተን ዲሲ ውስጥ ሰልፍ አድርገዋል። ጽዮን ግርማ አስተባባሪዎቹን አነጋግራ ተከታዩን ይዛለች። በዋሽንግተን ዲሲና አካባቢዋ የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያ በኢትዮጵያ በወላይታ ዞን ውስጥ ፍትህ ተጓድለዋል ሲሉ ዛሬ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። የሰልፉ አስተባባሪ ስለ ሰልፉ አላማ በስልክ ጠይቀናቸዋል። ራሳቸውን በማስተዋወቅ ይጀምራሉ። እኔ ስሜ አሸናፊ አብርሃም በባንቶ እባላለሁ። የወላይታ ዳያስፖራ አሶሴሽን ፕሬዚዳንት ነኝ ዛሬ በዋሽንግተን ዲሲ ወላይታን ህዝብ ላይ እየደረሰ ያለውን በደል በማስመልከት የተቃውሞ ሰልፍ ካስተባበሩ ሰዎች አንዱ ነኝ። መሰረታዊ የወላይታ ህዝብ ጥያቄዎች፣ ከዚህ በፊት ወላይታ ህዝብ በራሱ ምክር ቤት በክልል ለመደራጀት ተጠይቆ ነበረ። ይህንን ጥያቄ ለረጅም ጊዜ መንግስት በተገቢው መንገዱን በሚያሳርፍ መልኩ መልስ ምላሽ መስጠት አልቻለም ነበረ። ያም የሆነው በክልል ምክር ቤት የተሰየሙ የወላይታ ተወላጆች ምላሽ በማናገኝበት ቦታ አንቀመጥም ብሎ ከዛ ሪዛይን በማድረጋቸው ለምን እነዛ ሰዎች ሪዛይን አደረጉ እንዲመለሱ አድርጉ ብሎ መንግስት ጠየቀ። እንዲመለሱ ማድረግ አንችልም ብሎ አመራሩ አሳወቀ። በዛ ምክንያት የዞኑ ውስጥ በአክቲቭ በስራ ላይ ያሉ አመራሮችን በህግ አግባብ ሳይነሱ መጥቶ ወታደሮች አፍኖ አግቶ ሰብአዊ ክብራቸውን እና በሚመሯቸው ህዝቦች ፊት ካቴና አስገብቶ አስተካይቶ ወደ እስር ውስጥ ነው ወሰዱ ያን ተከትሎ ህዝቡ ለምን እንዲህ ይሆናል ብሎ በቁጣ ሲወጣ የወታደሩ ያለ ርኅራሄ የጨፈጨፈበት ሁኔታ አለ በርካታ ሰዎች ሞተዋል በርካታዎች ቆስለዋል አሁንም በአደገኛ ሁኔታ ክፉኛ እየተሰቃዩ ያሉ ሰዎች አሉ ስለዚህ በዛ ምክንያት መንግስት እየፈጸመ ያለው ግፍ እንዲቆም ለመጠየቅ እና ለዓለም አቀፉ ማህበረሰብ ለማሳወቅ ነው ወጣ ነው። አቶ አሸናፊ የወላይታ ዞን ክልል የመሆን ጥያቄ እንደ ሌሎቹ ክልል የመሆን ጥያቄ እንዳላቸው ዞኖች ሁሉ ወደ ፌዴሬሽን ምክር ቤት ተመርቶ የፌዴሬሽን ምክር ቤት እያየው እንደሆነ እና ፌዴሬሽን ምክር ቤት ደግሞ የሚሰጠው ውሳኔ እየተጠበቀ እንደሆነ ሲገልጹ ነበረ እና የፌዴሬሽን ምክር ቤትን ውሳኔ ለምንድን ነው ያልተጠበቀው? እናንተ በዚህ ላይ ያላችሁ አስተያየት ምንድን ነው? የፌዴሬሽን ምክር ቤትን ውሳኔ እየተጠበቀ ነው የነበረው ምንም የተፈጠረ የጠጥታም ሆነ ምንም አይነት ነውጥም ምንም አይነት የሰላም መደፍረስም አላጋጠምም። ስለዚህ የወላይታን ሕዝብ ጥያቄ በመደበኛ ፕሮሲጀር ሊመለስ ስላልቻለ ክልሉ መስራት አልቻለም። የሕዝቡ ተወካዮች በክልል ላይ አንሳተፍም ብለው ወጥተዋል። ፌዴሬሽን ምክር ቤት እየተከታተልን ነው አሁንም ድረስ ማለት ነው። አሁን ይሄ ችግር የተፈጠረው የክልል ምክር ቤት አንሳተፍም ያሉ የወላይታ ተወካዮች ተመልሶ መግባት አለባቸው በሚል ሙፈሪያት ካሚል በራሷ የሰላም ሚኒስትር፣ የብልጽግና ስራ አስፈጻሚ በእጅ ስልካቸው ሁሉ ደውላ እያንዳንዱ ሰው እንዲገባ ጠየቀች። አንገባም ብሎ ስለመለሱ የበቀል እርምጃ ነው በወላይታ ህዝብና በአመራሩ በሚያከብሯቸው መሪዎቹ ላይ እየተወሰደ ያለው ግን የወላይታ ዞን ክልል የመሆን ጥያቄ ከተነሳ በኋላ እና ለፌዴሬሽን ምክር ቤት ቀርቧል ከተባለ በኋላ ወላይታ ክልል ሆኗል ካሁን ጀምሮ የሚል ውሳኔና እንቅስቃሴ ነበረ። ይሄ መንግስት ባለበት አገር የፌዴሬሽን ጉዳይ ወደ ፌዴሬሽን ምክር ቤት በተመራበት አገር ላይ እንዲያለ እንቅስቃሴ መኖሩ ትክክል አይደለም፣ ህጋዊ አካሄድም አይደለም። የመንግስት ስርዓትን እያለ እንደሌለ መቁጠር ነው ብለው ሀሳብ የሚያነሱና የሚከራከሩ አሉ። በዚህ ጉዳይ ላይ ምን ይላሉ? እርሱ የተሳሳተ ግንዛቤ ነው። ምክንያቱም ህዝቡ ነው አመራሩን እኔን ትመራኛለህ ብሎ ያስቀመጠው። ህዝቡ ነው ግፊት እያደረገበት ያለው። ምን ላድርግ እያለ ነው አመራሩ ሲወያይ የነበረውም ያ ነው። ስለዚህ የት አደረሳችሁ ብሎ በየጊዜው ጫና ስለሚያደርስባቸው ይህን ጫና እንዴት እናድርግ በሚል ነው ይህንን ጫና የሚከታተል የህዝቡን ጥያቄ የሚከታተል ሴክሬታሪያት ነው ያቋቋመው እንጂ ከመንግስት አፈንግጦ የሰጠው መግለጫ የለም። የክልል መንግስት ግን ምክር ቤቱ ረግጠው አልፈልግም ብሎ ተወካዮቹ ከወጡ ጊዜ ጀምሮ የሁናይታ ስታት ስለማይወክል ያንን መተው ዲሞክራሲያዊ መርት ነው የፌዴራል መንግስት ላይ የተወከሉ የፓርላማ አባላት አልወጡም። የሁናይታ ሰዎች ፌዴራል መንግስት ጋር ተነጋግረን አንሰራም አልተባልም። ፌዴሬሽን ምክር ቤት የገባውን ሰነድ ትተናል አልተባልም። ያንን እየጠበቅን ነው የሰክሬታሪያት ነው የተቋቋመው እንጂ መንግስት ላይ ሌላ መንግስት አልተቋቋመ። ስለዚህ አሁን እናንተ ዛሬ ባደረጋችሁት ሰልፍ የምትጠይቁት ጥያቄ ምንድን ነው ያለ ምንም ምክንያት አጥጋቢ ምክንያት የታሰሩት የህዝብ መሪዎች የእኛ መሪዎች እንዲፈቱ እንጠይቃለን አንደኛ ሁለተኛ በግፍ የተገደሉ ሰዎች መንግስት ለፈጸመው ጥፋት በይፋ ህዝቡን ይቅርታ መጠየቅ አለበት በይፋ ሶስተኛ ያለ ምንም ምክንያት ለተገደሉ ንጹሀን ሀውልት ሊቆምላቸው መታሰቢያ ሊቆምላቸው ለሰማዕታቱ መታሰቢያ ሊቆምላቸው ይገባል እንላለን በዋናነት የወላይታ ህዝብ ዲሞክራሲያዊ ሰላማዊ ብሔራዊና ህገ መንግስታዊ መብቱ ይከበርና ጥያቄ ይመለስ፣ በክልል በአስቸኳይ ይደራጅ ነው ምንለው። በጣም አመሰግናለው። የሰልፎ አስተባባሪ አቶ አሸናፊ አብርሃም ለሰጡ ማብራሪያ ጊዜ ርስጠለን። እኔም አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ዮናታንን ሙሉጌታንና ጽዮንን አመሰግናለሁ ለዘገባዎቹ። የትንታኔው መጽሔት ይቀጥላል። በደሴ ማረሚያ ቤት በተደረገ የኮቪድ-19 ምርመራ አስር የህግ ታራሚዎች ለኮሮና ቫይረስ መጋለጣቸው ተረጋግጠዋል። የኦሮሞ ብሔረሰብ አስተዳደር ዞን የኮቪድ-19 ህክምና አገልግሎት መስጠት መጀመሩንም አስታውቀዋል። በሁለቱም ዞኖች ውስጥ ይስተዋላል የሚባለው መዘናጋት ቫይረሱ በአሳሳቢ ደረጃ እንዲስፋፋ ምክንያት መሆኑ ተነግሯል። መስፍን አራጌ ተጨማሪ አለው። የደሴ ከተማ ጤና መምሪያ ኃላፊ አብዶል ሐሚድ ይመር ለአሜሪካ ድምጽ ሬዲዮ እንደገለጹት ለቫይረሱ ተጋላጭ የሆኑ ተቋማት ላይ ምርመራ እየተደረገ ነው። ከነዚህም በከተማዋ የሚገኘው የደሴ ማረሚያ ቤት አንዱ እንደሆነ ጠቁመው ከቀናት በፊት በታራሚዎች ላይ በተደረገ ምርመራ አስር ሰዎች በቫይረሱ መያዛቸው ተረጋግጦ ወደ ቦሩ ሜዳ መጀመሪያ ደረጃ ሆስፒታል ለህክምና ተልከዋል። ከዚህ በፊት ነባር ታራሚዎች ሙሉ ምርመራ አድርገንላቸው ኮቪድ አልተገኘባቸውም። ከዚያ በኋላ ምንድን ነው ያደረግነው? አዲስ ታራሚ ሲገባ ሳይቀላቀል ነባሩ ታራሚ ጋር ለብቻ የሚቆይባቸው ክፍሎች የማረሚያ ቤት አስተዳደር እንዳዘጋጁ ከመቀላቀላቸው በፊት ምርመራ እንዲደረግላቸው የማድረግ ስራዎች ይሰራሉ ና ይህን እየሰራን በተለይ ከሀምሌ ሀያ በኋላ ባሉት ቀናቶች የገቡ ስረኞች ለብቻ ስለነበሩ ተመርምረው ነበር። ና በዛ ሂደት ላይ አርባ ስድስት ታራሚዎች ተመርምረው ያው አስር የሚሆኑ ሰዎች ኮቪድ ተግኝቶባቸዋል ማለት ነው። በቫይረሱ መያዛቸው የተረጋገጠው ታራሚዎች ከደሴ ከተማ ከከላላ፣ ከከምቦልቻ፣ ከአርጎባ ና ከቃሉ ወረዳዎች የመጡ መሆናቸውን ኃላፊው አስረድተዋል። እነዚህ ሰዎች ማንጋር ኮንታክት ነበራቸው የሚለውን ለመቅረት ሞክረናል። ያው ተለይተው እንዲቆዩ የማድረግ ስራ ምን አድርገናል። በደሴ ከተማ ብቻ ከታራሚዎች ጋር ግንኙነት አላቸው ተብለው የተጠረጠሩ የሀያ አራት ሰዎች ናሙና ለምርመራ ተወስዷል። ውጤቱ ግን አለመድረሱን ነው ኃላፊው የጠቆሙት። ማረሚያ ቤቱ ውስጥ ያሉ አገልግሎት የሚሰጡ ለሁሉም ታራሚ ስለሆነ የሚሰጡት ጨምሮ ውጤት አጋጣሚ አሁን ገና አልደረሰንም እንጂ ናሙና ተወስዶላቸዋል። በአሁኑ ሰዓት በቦሩ ሜዳ መጀመሪያ ደረጃ ሆስፒታል የኮቪድ ህክምና የሚያገኙ ሰባ ሁለት ሰዎች መኖራቸው ታውቋል። ይህ በእንዲህ እንዳለ የኦሮሞ ብሔረሰብ አስተዳደር ዞን የኮቪድ ህክምና ለመስጠት የሚያስችለውን ቅድመ ዝግጅት አጠናቁ አገልግሎት መስጠት መጀመሩን የዞኑ ጤና መምሪያ ኃላፊ ካሊድ ሙስጠፋ ተናግረዋል። ቦሮሜዳ ሆስፒታል ጋር በትስስር ሰራ ነበር በጋራ ከኛ ዞን እስሁን የተገኙ ኬዞችን በብዛት ወደ ቦሮሜዳ ሆስፒታል ነው እናስገባው። በዚ አሁን ላይ ኬዝ እየጨመረ ስለመጣ የቦሮሜዳ ስለሞላ ሁለተኛ እኛም ቅድመ ዝግጅታችንን ስለጨረሰ ነው ወደ ህክምና ማዕከሉ ወደ ስራ የገባ ነው ማለት ነው። ለህክምና ጣቢያነት የተመረጠው ኬሚሴ ጤና ጣቢያ መደበኛ አገልግሎቱ እንዲቋረጥ ተደርጎ ክልል ከወሎ ዩኒቨርሲቲ ከዞን መስተዳደር እና ከሌሎች አጋዥ አካላት በተገኘ ድጋፍ ግብአቶች እንደተሟሉለት ኃላፊው አስረድተዋል። እስካሁን አንድ ሰው ብቻ ህክምና እየተሰጠው እንደነበረ የጠቆሙት ኃላፊው ሀያ ሁለት በቫይረሱ የተያያዙ ሰዎችን እንደሚቀበሉ አረጋግጠዋል። ኃላፊው በዞኑ በተለይ በባቲ ወረዳ ያለው የቫይረሱ ስርጭት አሳሳቢ መሆኑን ሳያወሱ አላለፉም። በተለይ ባቲ ከድንበር ከጅቡቲ በአፋር በኩል ድንበር ላይ ስለሆነ በተለይ በምስራቅ አፍሪካ ጅቡቲ አንዱ ተጋላጭ ነው እና ከዛ ደግሞ አሁን ክረምትም ከመሆኑ ጋር በተያያዘ ሙቀትን ምንምን እንዳስከተለው ወደ ኢትዮጵያ መምጣት እድሉ አለ። ስለዚህ ወደ አፋር ሲመጣ አፋርም አንዱ ሞቃታማ ኤሪያ ስለሆነ ወደ ሌሎች አካባቢ እርቆ አማራ፣ ሌላ አካባቢ የሚመጣው ህብረተሰብ ክፍል በጣም ብዙ ነው። ስለዚህ ባቲን አቋርጦ ነው የሚሄደው ማለት ነው። የሁለቱም ዞኖች ጤና መምሪያ ኃላፊዎች እንደሚያስረዱት በህብረተሰቡ ዘንድ ከፍተኛ መዘናጋት አለ። የቀድሞ ጥንቃቄው አሁን አብሮት አይደለም ባይ ናቸው። መዘናጋት እጅግ በጣም አለ። ይህንን ለማስተካከል ግን እኛ አሁን በቅርብ እየሰራ ነው ከተማ ደረጃ በከተማ በቁ ፈቃደኛ ወጣቶችን እና በላይ ባለሙያዎችን በጋራ ስምሪት ለመስጠት በከተማ አስራ ስምንት ቡድን በዚህ ደረጃ ነጋይተን ቁልፍ መልእክቶ የተቀርጸው በመኪና በምናምን ብቻ ሳይሆን ዋና መስመር ላይ በተለይ ባለፈው ሳምንት ጀምረን ይህን ስራ እየሰራ ነው። ባል ዙ ጋር ተያይዞ የምርመራውንም ስራ በከፍተኛ ሁኔታ ትኩረት ሰጠን ክትትል እያደረግን በየቀኑ ከመቶ ያላነሱ ናሙናዎች እየመረማም ነው። በተለይ ና ተቋማት አካባቢ ያለው በሰርግ ተስከር ማህበራዊ ሴቶች የሚባሉት እነዚህ እነዚህ ከሚመለከታቸው አካላትም ጋር ውይይት ጀምረናል ነው። በክልሉ የኮሮና ቫይረስ ስርጭት አሳሳቢ መሆኑን ተከትሎ የአፍና የአፍንጫ መሸፈኛ ጭንብል መልበስ ግዴታ ቢሆንም እንደ ባንክና ታክሲ አገልግሎት ላይ ካልሆነ በቀር አስገዳጁን መመሪያ ግድ ያላሉት በርካቶች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን ለዘገባው። በምስራቅ ወለጋ ዞን ጊዳ አያና እና በጊዳ አያና በሚገኙ ጥቂት ወረዳዎች ኮቪድ-19 በስፋት እየተዛመተ በመምጣቱ ለጥቂት ቀናት የህዝብ ማመላለሻ ተሽከርካሪዎች እንዲቆሙ ማድረጋቸውን የዞኑ አስተዳዳሪ ገልጸዋል። በነቀምቴ ወለጋ ዩኒቨርሲቲ ውስጥ ለኮሮና ቫይረስ ተጋልጠው የኮቪድ-19 ሕክምና ላይ ከነበሩ 159 ሰዎች መካከል 57ቱ ማገገማቸውን ሆስፒታሉ አስታውቀዋል። አኮር መልካ ዝርዝሩን ይዟል። በምስራቅ ወለጋ ዞን ኪረሙ ወረዳ ጊዳ አያና እና ሌሎች አጎራባች ወረዳዎች ውስጥ የኮቪድ-19 ወረርሽኝ እየተዛመተ መምጣቱን ተከትሎ ባለፈው ሳምንት ለጥቂት ቀናት መንገድ ተዘግቶ እንደነበረ ነው ለደህንነቴ ስለመሰጋ ስሚያ ይጠቀስ ያለ የኪረሙ ወረዳ ነዋሪ የተናገረው ባለፈው ሳምንት መንገድ የተዘጋበት ሰሞንና የጤና ባለሙያዎችም በኮሮና የተያዙ ሰዎችን ይዘው ወደ ኮቪድ-19 የሕክምና ማዕከል የሄዱበት ጊዜ ቆሞ ነበር። አሁን ወደ ጌዳ አያና እና ኪረሙ የሚመጣ የሕዝብ ማመላለሻ መኪና የለም። ነዋሪው እንደሚለው ከሆነ በሰዎች ላይ ምንም አይነት ምልክት አለመታየቱና የኮሮና ቫይረስ የተገኘባቸው ግለሰቦች ቤተሰቦችና ጓደኞች እንዲሁም ንክኪ ያላቸው ሰዎች ለብቻቸው ተለይተው አለመቀመጣቸው የኮሮና ቫይረስን የጉዳት መጠን ቀንሶ የማየት ሁኔታ ይስተዋላል ብሏል። የምስራቅ ወለጋ ዞን ዋና አስተዳዳሪ እና የዞኑ የኮቪድ-19 ወረርሽኝ መከላከል ግብረ ኃይል ሰብሳቢ አቶ አስመራ ይጃራ እንደሚሉት ከሆነ በዞኑ በተለይ በጊዳያና ወረዳ መስመር ያሉ ወረዳዎች ውስጥ የኮቪድ-19 ዘጠኝ ወረርሽኝ በብዛት መዛመቱን ተከትሎ ለጥቂት ቀናት የህዝብ ማመላለሻ ተሽከርካሪዎች እንዲቆሙ ተደርጓል ብለዋል። ይህ በሽታ እንደ ዞናችን በተለያዩ ወረዳዎች ታይቷል። በተለይ በጊዳ አያና፣ ሃሮ ሊሙ እና ሊሙ እንዲሁም ኪረም ወረዳዎች ውስጥ በኮቪድ-19 የተያዙ ሰዎች ቁጥር እየጨመረ ነው። እንደ ዞናችን ከሰባ ሰዎች በላይ በኮሮና ቫይረስ ተይዘዋል። ከነዚህ መካከል የተጠቀሱት ወረዳዎች ቁጥር ደግሞ ከፍተኛ ነው። ከዚህም በመነሳት የተለያዩ አገልግሎቶችን ሙሉ በሙሉ በማቆም ሳይሆን ይህንን በሽታ ሊያዛምቱ ይችላሉ ተብለው የታሰቡ እንደ ህዝብ ማመላለሻ ተሽከርካሪዎች ከሶስት ቀን እስከ አምስት ቀናት እንቅስቃሴ እንዲያቆሙ ተደርጎ ነበር። በጊዳ አያና የሚገኘውም አውቶቡስ ተራ ለአምስት ቀናት ተዘግቶ ነበር። አሁን ግን መደበኛ የትራንስፖርት እንቅስቃሴ ተጀምሯል። የኮቪድ-19 የተገኘባቸው ግለሰቦች ቤተሰቦች፣ ጓደኞችና ከእነሱ ጋር ንክኪ ያላቸው ሰ ሰዎች ለብቻ ተለይተው አይቀመጡም፣ በማለት ከነዋሪዎች መካከል ቅሬታ የተነሳበትንም አስመልክቶ ሲመልሱ እንዲህ ብለዋል። በኮቪድ አስራ ዘጠኝ የተያዙ ሰዎች ነቀምቴ ውስጥ በሚገኘው የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ገብተው ሕክምና እንዲከታተሉ እያደረግን ነው። የተጠረጠሩ ሰዎችን በዩኒቨርስቲው ገብተው እንዲሁ ለይቶ ማቆያ ውስጥ እንዲቆዩ የተደረገ ነው። ነገር ግን በሌላ ወረዳዎች ውስጥ ኮሮና ቫይረስ ከያዛቸው ሰዎች ጋር ቀጥታ ንክኪ ያላቸውን እንዲሁም የንክኪ ንክኪ ያላቸውን ሰዎች ለይቶ ማቆያ ውስጥ ለማስገባት የአቅም ጉዳይ ይገድበናል። ነገር ግን ቤታቸው ውስጥ ራሳቸውን አግልለው እንዲቆዩ እያደረግን እንገኛለን። ለዚህም ክትትል እናደርጋለን። አንዳንድ ሰዎች በሽታው የለም ብለው የሚያስቡትን በተመለከተ ይህ በሽታ በዓለም አቀፍ ደረጃ የዓለም ጤና ድርጅት እውቅና የሰጠውና ሰዎችም ራሳቸውን እንዲጠብቁ መልዕክት እያስተላለፈ የሚገኝበት ነው። ከፖለቲካ ጉዳይ ጋርም ማያያዝ አያስፈልግም። ከዛ ይልቅ ሰዎች ከወረርሽኙ ራሳቸውን እንዲጠብቁ እመክራለሁ። የነቀምቴ ከተማ ነዋሪ የሆኑት አቶ ደሳሌ እንዲሳሳ ከወራት ወዲህ በነቀምቴ ከተማ የኮሮና ቫይረስን አስቀድሞ መከላከልን በተመለከተ መዘናጋቶች ይስተዋላሉ ብሏል። ባለሙያው፣ ፖሊሱ፣ የተለያዩ ለዚህ ተጠያቂዎች ናቸው የሚባሉ ሁሉም የተዘናጋ ይመስላል እና አንዴ ሲጀምር በአንድ ሳምንት ውስጥ አንድ ሳምንት እስከ ሁለት ሳምንት በሚሆን በምስራቅ ወለጋ ዞን ውስጥ አንድ መቶ የሚቆጠር በሽተኛ የተገኙ ነው። ምናልባት ይሄ መዘናጋት ነው በአንዴ ከፍ እንዲል ያደረገው። በጥቅሉ በሽታውን ከመከላከል አንፃር ሰዎቹ በጣም የተዘናጉ ነው። እጅ መታጠብ ጋር ጭንብል መጠቃቀም ጋር ክፍተት እንዳለ ነው የማያየው ኔ ያስተምራሉ ብለው ያገባቸዋል ብለው የሚጠበቁ አካላት እንደ መጀመሪያ አካባቢ ሲያረጉ እንደነበረ እያረጉ አይደለም እያስተማሩ አይደለም። ለክሶ ቦታ ገበያ አካባቢ ሰዎች እንደ ድሮ በቃ ኖርማል ላይፋቸውን እየኖሩ ነው። በግዳጅ ሰዎች የፊት ጭንብል እያደረጉ ነው። አደረጉ ማለት ደግሞ በትክክል ጥንቃቄውን እያካሄዱ ነው ማለት ከብዳል። ምክንያቱም ፊታቸው ላይ የሚታየው የፊት ጭምብል በጣም የቆሾሽነ ለማይክራቱ የሚያስጠላ ሁኔታ ነው የሚታየው። እጅ መታጠቡ ላይ ትልቅ መዘናጋት አለ። ዶክተር ድሪባ ገመቹ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮቪድ-19 የህክምና ክፍል አስተባባሪ ናቸው። የኮቪድ-19 በአሁኑ ወቅት በምስራቅ ወለጋ ዞን ጊዳያናን ጨምሮ በዛ አቅጣጫ የሚገኙ ወረዳዎች ውስጥ እና በነቀምቴ ከተማም ተስፋፍቷል ብለዋል። የዛሬውን ዕለታዊ የኮሮና ቫይረስ መግለጫ ጨምሮ 159 ሰዎች በወለጋ ዩኒቨርሲቲ ሪፈራል ሆስፒታል ገብተው እየታከሙ ነበር። ከነሱ መካከልም 57 ሰዎች አገግመዋል። በአሁኑ ጊዜ 102 ሰዎች በሆስፒታላችን ውስጥ ህክምና እየተደረገላቸው ይገኛል። ከጊዳ ያና እና በዛ አካባቢ በሚገኙ ወረዳዎች ከተያያዙ 65 ሰዎች መካከል 25 ሰዎች አገግመው ወጥተዋል። በነቀምቴ ከተያዙ 75 ሰዎች መካከል ደግሞ 11 ሰዎች አገግመዋል። የተቀሩት ሰዎች ከጉቶ ጊዳ እና ከቤደሌ የመጡ ናቸው። የኮሮና ወረርሽኝ እየተዛመተ በመምጣቱ ህብረተሰቡ ከዚህ ቀደም እንደሚያደርገው ሁሉ እጁን በሳሙና በተደጋጋሚ በመታጠብ የአፍና አፈንጫ መሸፈኛ በማድረግ አካላዊ ርቀቱን በመጠበቅና አስገዳጅ ካልሆነ በስተቀር ከቤት ባለመውጣት እንዲሁም የሕክምና ባለሙያዎችና ጤና ሚኒስቴር የሚያወጡትን ምክር ተግባራዊ በማድረግ ከበሽታው ራስንና ቤተሰብን መጠበቅ ያስፈልጋል ብለዋል። የኢትዮጵያ ጤና ሚኒስቴር በሚያወጣው መግለጫ በኢትዮጵያ ባለፉት አምስት ወራት ከ23 ሺህ ሰዎች በላይ በኮሮና ቫይረስ ሲያዙ ከአራት መቶ ሰዎች በላይ ደግሞ ሕይወታቸውን አጥተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ አመሰግናለሁ። ናኮር ወደ ተከታዩ ዘገባ እንለፍ። ጠንካራ እርምጃ የወሰዱትና በአስቸጋሪ ሁኔታዎች ውስጥ ህዝባቸውን አግባብተው በማሳተፍ ማንቀሳቀስ የቻሉ መሪዎች የኮሮና ቫይረስን ስርጭት መግታት የሚቻላቸው መሆኑን የዓለም የጤና ድርጅት መሪዎች አሳውቀዋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። በዓለም የኮሮና ቫይረስ ተጠቂዎች ቁጥር 20 ሚሊየን እንዲሁም በቫይረሱ ሕይወታቸውን ያጡ ሰዎች 750 ሺህ ሊደርስ እንደሚችል ይፋ በተደረገበት ባለፈው ሳምንት ውስጥ የዓለም ጤና ባለሙያዎች ሌላ አስከፊ ጊዜ ከፊት ለፊት የተደቀነ መሆኑን አስጠንቅቀዋል። ይሁን እንጂ ግን የዓለም ጤና ድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም በዚህ አስቸጋሪ ሁኔታም ውስጥ ቢሆን አረንጓዴ ሙከራ የሚሉት የተስፋ ጭላንጭል መኖሩን ይናገራሉ። በተለያዩ የዓለም ክፍሎች የሚገኙ አንዳንድ አገሮች ገና ከመነሻው የቫይረሱን ስርጭት መቆጣጠር ችለዋል ብለዋል ዶክተር ቴድሮስ። የዓለም ጤና ድርጅት ዳይሬክተሩ ዶክተር ቴድሮስ ኒውዚላንድን ለዓለም ምሳሌ መሆኗን አንስተዋል። የአገሪቱ ጠቅላይ ሚኒስትር ጃሲንዳ አርዳንድ ማህበረሰቡ ከቫይረሱ ነፃ የሆነበትን መቶኛ ቀን ይፋ ሲያደርግ ጥንቃቄ ማስፈለጉንም ሳይዘነጉ መሆኑን ጠቅሰዋል። ሩዋንዳም እንዲሁ ተመሳሳይ ጠንካራ አመራርና ዓለም አቀፍ የጤና ሽፋን ፖሊሲን እንዲሁም በጤና ባለሙያዎች ድጋፍ ጥሩ ግንኙነት ስርዓት ተቀናጅቶ መዘርጋቱ ለውጤት ያበቃት መሆኑንም ዳይሬክተሩ ተናግረዋል። ዶክተር ቴድሮስ በሽታውን ፈጥነው በመገንዘብ የንክኪ ግንኙነቶችን መረብ በመለየታቸውና ጥሩ የጤና እንክብካቤዎች በማድረግ ላይ ኢንቨስት ያደረጉ አገሮች የበሽታውን ስርጭት በመገደብ ጥሩ ውጤት ማምጣታቸውን ተናግረዋል። አመሰግናለሁ። ደረጃ ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት የመጽሔቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን ማዳመጥ፣ መመልከት አስተያየቶቻችሁንም ማንሸራሸር ትችላላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኤችኦአርኤን ኤምኦ ቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ለመከታተል ያስችላችኋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። ዋና አዘጋጅ ትዝታ ብላቸው፣ እኔም ማስተናጋጃችሁ ሶሎሞን አባተንን። ይቀጥላል ዝግጅታችን። ወደ ተከታዩ ዘገባ እንለፍ። በኦሮሞ ነፃነት ግንባር አመራር ውስጥ የተፈጠረው አለመግባባት በድርጅቱ ደንብና አሰራር መሰረት እስኪፈታ ሁሉም አካል ችግሩን ከሚያባብሱ እንቅስቃሴዎች እንዲታቀቡ ሲል የግንባሩ የህግ ስነ ስርዓትና ቁጥጥር ኮሚቴ አሳስቧል። መሪዎቹ ከመደበኛ ሥራዎቻቸው ውጪ መግለጫ እንዳይሰጡና ስብሰባዎችን እንዳያደርጉ የሚያግደው መመሪያ ተግባራዊ እንዲደረግ ጠይቋል። ሙክታር ጀማል ዝርዝር አለው። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ለደህንነታቸው በሚል በቤታቸው እንዲቆዩ በተደረገበት ወቅት አዲስ አበባ በጉለሌ ጽሕፈት ቤት በምክትላቸው አቶ አራርሶ ቢቂላ የተጠራው ስብሰባ ሊቀመንበሩ አቶ ዳውድን ያላማከርና ፈንቀላ ለማድረግ ተሞክሯል መባሉ ይታወሳል። ይህን ተከትለው የድርጅቱ ስነ ሥርዓትና ቁጥጥር ኮሚቴ የሁለቱንም ወገኖች ጉዳይ ለማየት ከመደበኛ ስራዎች ውጪ መግለጫ ከመስጠትና ስብሰባዎችን ከማድረግ ሁሉም እንዲቆጠቡ መወሰኑን አስታውቋል። ይህ በእንዲህ እንዳለ ከዚህ ቀደም ስሞታ የቀረበባቸው የድርጅቱ አመራሮች ምክትል ሊቀመንበሩ አቶ አራርሶ ቢቂላ፣ የድርጅቱ ሕዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳና የድርጅቱ ቃል አቀባይ አቶ ቶሌራ አደባ በአዲስ አበባ ሄልተን ሆቴል የሰጡት መግለጫ የድርጅቱን ህገ ደንብ የጣሰ ነው የሚል ቅሬታ ፈጥሯል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ስለ መግለጫው ምንም እንደማያውቁና አለመጋበዛቸውንም ለቪኦኤ ገልጸዋል። እኔ ከጁላይ ሰላሳ ሀያ ሀያ ጀምሮ መውጣት ትችላለህ። ጥንቃቄ እያደረግ ከብዬ ወጥቼ መግባትና እኔ ጋር መጣት አልተከለከለም። እወጣለሁ መሄድ እችል ነበር። ብጠራ ህግና ቁጥር ሆኒ ይታራል የስብሰባ ጉዳይ የኢትዮጵያ ፖለቲካ ተሞክሮ ብዙ ነው። የገዢው ፓርቲ አርጊ ነው የሚለውን በድርጅት ያጠቃል መላልሶ መላልሶ። ይሄ ኦሮሞ ናሽናል ኮንግረስ ዶክተር መረራ የመሰረቱት ድርጅት ከዚህ በፊት እንደዚሁ ጥቃት ደርሶበት ድርጅቶቻቸውን ተቀምቶ ሌላ ስም ነው ያወጡት። እንደገና በግንጅት ጊዜ የነበረውን ሁሉ ሰው ያስታውሰዋል። የኦሮሞ ነጻነት ግንባር ደግሞ የገዢው ፓርቲ ታርጌት ውስጥ ነው ያለው። የኦሮሞ ውስጥ እና መላው ኢትዮጵያ ህዝብ የሚያውቀው ነው። ስለዚህ የሆነ ነገር ሊመታ እንደሚችል ማሰብ ይቻላል። የትላንትናውን የሄልተን ሆቴል ስብሰባ የመራው ቡድን በበኩሉ በድርጅቱ ወቅታዊና ፖለቲካዊ ጉዳዮች ላይ መግለጫ የሰጠ ሲሆን ድርጅቱን የማጥራት ስራ እንደሚሰራ ገልጿል። እነማንን እንዴት እንደሚያጠሩ ያብራሩት ነገር ግን የለም ከዚህ ቀደም በጉለሌ ጽህፈት ቤት የተሰጠው የድርጅቱን አመራሮች አለማግባባቱን ተከትሎ የኦሮሞ ነጻነት ግንባር የሕግ ስነ ሥርዓትና ቁጥጥር ኮሚቴ ያስቀመጠው ውሳኔ የአሁኑ መግለጫ አይቃረንም ወይ ተብለው ለቀረበላቸው ጥያቄ መልስ የሰጡት የድርጅቱ የሕዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ተከታዩም ብለዋል። ኮሬሴራብቶኖራሁጂኖጅትናአባ ሆገና ደብልስማ ኦሮሞ ጅራ ዳቡ እንደንደው እንደ አቦጂ የሕግና ቁጥጥር ኮሚቴ ስራ አትስሩ አቁሙ ብሎ የሆነ ግን አመራር ከስራ ማቆም አይችልም። ስራ አናቆምም፣ ስብሰባም አናቆምም። ይቀጥላል የቀን ተቀን ስራ መግለጫ መስጠትም እንቀጥላለን። የህግና ቁጥጥር ኮሚቴው የሚለው ግጭቱን የሚያባብሱና ችግርን የሚፈጥሩ ስራ ከመፈጸም ታቀቡ ነው ያለው እንጂ የድርጅቱን ስራ ተዉትና እጃችሁን አጣጥፋችሁ ተቀመጡ ማለት አይችልም ነው ያሉት አቶ ቀጄላ የተፈጠረውን አለመግባባት ለመፍታት እየሰራ መሆኑን የገለጸው የኦሮሞ ነጻነት ግንባር የህግ ስነ ስርዓትና ቁጥጥር ኮሚቴ አለመግባባቶችን በመመርመር እንደሚያሳውቅ ገልጿል። ጉዳዩን እስከ ጠቅላይ ጉባኤ የሚያቀርብበት አካሄድ መኖሩንም የኮሚቴው ሰብሳቢ አቶ አለማየሁ ዲሮ ተናግረዋል። እኛ ከዚህ በፊት ይህንን ጥናት ከመጀመራችን በፊት ሁለት መግለጫዎችን አውጥተናል እንደ ኮሚቴ። ከዛም በኋላ ደግሞ ከሚመለከታቸው አመራር ጋር ተገናኝተንም ምክክር አደረግንበታል። ይሄን ጉዳይ በተመለከተ የተፈጠረው አስተሳሰብ ምንም አይነት መግለጫ እንደማይሰጥ ነው እና ምርመራ አልቆ ውጤቱን እስከሚገልጽ ድረስ ነገሮችን ማለዘብ ያስፈልጋል በሚል ሁሉም ሰው መካከል የተፈጠረ አንደርሳ ይመስለኛል። ትላንት የተደረገው ነገር በእኛ ግምት ባይደረግ መልካም ነው የሚል ሀሳብ አለን። ከዚ ለመመለሳት ማለት ነው። ምናልባት መሰል ጉዳዮች ቀጥለው ቢሄዱ ከሁለቱም ወገን ምንድን ነው የዚህ የስርዓትና ቁጥጥር ኮሚቴው ስልጣንና እርምጃ የሚሆነው? የችግሩን መንስኤ በሚገባ ማወቅ ነው። አንደኛው ጉዳይ ይህን ነው አጣርቶ ይፋ ማድረግ ነው። ሁለተኛው ደግሞ ለዚህ ችግር መፍትሔ የሚሆኑ የውሳኔ ሀሳቦችን ማስቀመጥ ነው። የውሳኔ ሀሳባችንን ለሁለት አካላት ነው የምናቀርበው። ለኦነግ ብሔራዊ ምክር ቤት ወይም ማዕከላዊ ኮሚቴ አባል ነው የምናቀርበው። እነሱ ተነጋግረውበት ሀሳቡን አዳብረው ቀንሰው፣ ምን ብለው እንደሚመቻቸው የሚወስኑበት ይሆናል። ያው ሕገ ደንብ አላቸው። በዛ መሰረት የሚገኝ ነው። እኛ ደግሞ ተጠሪነታችን ለጠቅላላ ጉባኤ ስለሆነ በጠቅላላ ጉባኤ ላይም በሪፖርታችን መልክ የምናቀርበው ነገር የሚሆነው ጠቅላላ ጉባኤ የመጨረሻውን ውሳኔ የሚሰጥበት ነው የሚሆነው። ችግሮቹ በውይይት እንዲፈቱ የጠየቁት የኦሮሞ ነጻነት ግንባር ፋይናንስ ኃላፊ አቶ በቴ ኡርጌሳ በበኩላቸው መግለጫውን የሰጠው ቡድን ለክፍላቸው በማሳወቅ ወጪ እንዲሸፈንላቸው መጠየቅ የነበረበት መሆኑን ይናገራሉ። ይህ ሆኖ ሳለ ወጪም ከጽህፈት ቤታቸው እንዳልወጣና በሄልተን ሆቴል የተሰጠው መግለጫ ወጪው በማን እንደተሸፈነ የማያውቁ መሆኑንም ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር፣ ወደ ተከታዩ ዘገባ እንለፍ በጎርፍ አደጋ ለተጎዳው አፋር ክልል የሶማሌ ክልላዊ መንግስት ልዩ ልዩ ድጋፎችን አድርጓል። የአፋር ክልል በጎርፍ መጥለቅለቁ ወደ ስልሳ ሰባት ነዋሪዎች እንደተፈናቀሉበት አስታውቆ ነበር። ዝርዝሩን አዲስ ቸኮል ይዘዋል። ከሺህ በላይ ሰዎች በጎርፍ ምክንያት እንደተፈናቀሉበትና የአስ እንስሳት ሞትን ጨምሮ በርካታ ኢኮኖሚያዊ ጉዳት እንደደረሰበት ላስታወቀው የአፋር ክልል መንግስት የሶማሌ ክልል መንግስት ድጋፍ አድርጓል። ከሌሎች ክልሎች ቀድሞ ለአፋር ክልል ድጋፍ ያበረከተው የሶማሌ ክልል መንግስት ስለ ድጋፉ አይነት የክልሉ ምክትል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሂቦ አህመድ እንዲህ ይላሉ። እነዛውም ለተወገዱት ወገን ለመድረስ የቻልነውን የአቅማችንን ያህል የላክናቸው ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች አሉ። እንደዚያውም የህክምና ባለሙያዎች እና መድኃኒቶችም ተልከዋል። የምግብ አይነቶቹ ሩዝ አለ፣ ዘይት፣ የፍርኖ ዱቄት አለ ጠለያ ፕላስቲክ ወይንም ሸራ የሚባለው ብርድ ልብሶች ይህን የመሳሰሉና መድኃኒት እንደዛውም ሶስት ዶክተሮችና ሁለት ነርሶች ለገዛው ሄደው አለ ተጎዱት ወገን ለመድረስ ድጋፉ የህዝብ ለህዝብ ግንኙነቱን ያጠናክራል ብለው እንደሚያምኑ ወይዘሮ ሂቦ ይገልጻሉ። የአፋርና ሶማሌ ክልሎች እስከ ቅርብ ጊዜ ድረስ ድንበር አካባቢ በሚፈጠሩ ግጭቶች በተደጋጋሚ ስማቸው ይነሳ የነበረ ሲሆን ይህ ግን የጥፋት ተልዕኮ ያላቸው አካላት የሚፈጥሩት ነበር ብለዋል። ወይዘሮ ሂቦ የጎርፍ አደጋ ከመከሰቱ በፊት ጀምሮ ሁለቱ ክልሎች በመሀላቸው ያሉ እንቅፋቶች በመንቀስ ወደ ትብብርና አንድ ለአንድነት ለመምጣት የተጀመረ ሂደት መኖሩንም ወይዘሮ ይቦ አስታውቀዋል። እንደሚታወቀው አፋርና ሶማሌ ረጅም ጊዜ አብሮ የኖረ ህዝብ ነው፣ ለወደፊትም አብሮ የሚኖር እና አሁንም አብሮ እየኖረ ያለ ነው። ለፖለቲካ ፍጆታ ተብሎ የተቀሰቀሰ ግጭት ነበረ። ሆን ተብሎ ግራው ተደርጎ ወይንም ተስሎ የተሰራ ስራ ነው ብዬ ነው የማስበው። እኔ እንግዲህ ሰዎቹ ከመሀል ከወጡ ህዝቡ የማይስማማበት ምንም ምክንያት የለም። አሁን በሁለቱም መንግስት በኩል በእኛ በሶማሌ ክልልም በአፋርም እየተሰራ ያለ ስራ አለ። የህዝብ ለህዝብ ግንኙነት እየተጠናከረ ነው። በአፋር በኩል የታሰሩ የሶማሌ ወገኖች ተለቀዋል፣ ወደ ሶማሌ ገብተዋል። እንደዚሁም የተለያዩ የህዝብ ለህዝብ ግንኙነት እየተሰራ ነው ያለው። የአፋር ክልል የአደጋ መከላከልና ዝግጁነት ቢሮ ኃላፊ አቶ መሀመድ ሁሴንም ድጋፉን በዛሬው እለት መረከባቸውን አስታውቀዋል። ከፌዴራል የተለያዩ ድጋፎችን የጠየቅበት ሁኔታ አለ። ከዚህ በተጨማሪ ደግሞ ያው ሌሎች ወንድም ህዝቦች እና አጎራባች ክልሎች እየራሳቸው ውሳኔ በመወሰን ያው እርዳታ ማቅረብ ጀምረዋል። ከዚህ በቀዳምነት ማንሳት የሚቻለው ያው የሶማሊ ብሔራዊ ክልላዊ መንግስት እና የሶማሌ ህዝብ የደረሰው አደጋ ከአፋር ህዝብ ጎን መቆም አለብን በሚል በአጠቃላይ የምግብ እና ምግብ ነክ ያልሆኑ ቁሳቁሶች እንዲሁም የመድኃኒት የተወሰነ መድኃኒት ህክምኖች እና ተጨማሪ ደግሞ ድጋፍ ሊሰጡ የሚችሉ የህክምና ባለሙያዎች የያዘ ቡድን ወደ አፋር ክልል ልከዋል። በአጠቃላይ ዛሬ እኔ ክልሉን ወክዬ ያው የሶማሌ ብሔራዊ ክልላዊ መንግስት የላከውን እርዳታ ተቀብያለሁኝ። ድጋፉ የሁለቱን ህዝቦች ወንድማማችነት የሚያጠናክር ነው ብለዋል አቶ መሐመድ ላለፉት ጊዜያቶች በተለይ በተለይ አንድ ሰላሳ አርባ ዓመታት ታሪክ ያለው በተለይ በአፋር ማህበረሰብና በኢሳ የሶማሊ ጎሳ ማህበረሰቦች መካከል ያው አልፎ አልፎውም ተደጋጋሚ አንዳንድን ደግሞ ጠንከር ብሎ በጣም ግጭቶች ይከሰታሉ። ነገር ግን ይህንን ገጽታ ብቻ አይደለም በእነዚህ በሁለት ህዝቦች መካከል ያለው ከዚህ ባሻገር ማሱን አስፍቶ አሻግሮ ማየትም ተገቢ ስለሆነ አንደኛ ይህንን እርዳታ የሶማሊ እና የአፋር ህዝብ ያላቸውን ግንኙነት ያሻሽላል። ከዚህ አልፎ ደግሞ በሁለት ወንድም ህዝቦች መካከል ያለውን ማህበራዊ ፖለቲካዊና ኢኮኖሚያዊ ግንኙነት ያሻሽላል። የሶማሌና አፋር ክልሎች በተለይ ላለፉት ሁለት ዓመታት ወደ ተደጋጋሚ ግጭቶች ገብተው የነበረ ሲሆን በአሁኑ ሰዓት ግን ወደ ዘላቂ ሰላም የማሸጋገራቸውን ትብብር መፍጠራቸውን የሶማሌ ክልል መንግስት አስታውቋል። ባለፉት ሁለት ዓመታት በሁለቱ ክልሎች ተይዘው የነበሩ እስረኞች ሁሉም ተለቀው ወደ የቤተሰቦቻቸው መቀላቀላቸውንም የደረሰን ዘገባ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ፣ አዲስ። ንግድና ምጣኔ ሀብት ተከታዩ ዝግጅት ነው። በኢትዮጵያ ሐምሌ ውስጥ የዋጋ ግሽበት ወደ 22.3 በመቶ ማሻቀቡን የሀገሪቱ ማዕከላዊ ስታቲስቲክስ ኤጀንሲ ባወጣው መረጃ አሳውቋል። ላለፉት ሶስት ተከታታይ ወራትም በሀገሪቱ የዋጋ ግሽበት እየጨመረ መሄዱን የማዕከሉ መረጃ ያሳያል። ለግሽበቱ ማሻቀብ ዋና ምክንያት ወደ 23 ነጥብ ሰባት ከመቶ የወጣው የምግብ ሸቀጦች ዋጋ እንደሆነ ተገልጿል። እየበረታ የሄደው የዋጋ ጭማሪ በኅብረተሰቡ የዕለት ተዕለት ኑሮ ላይ ከፍተኛ ጫና እያሳደረ መሆኑንም ነዋሪዎችና የምጣኔ ሀብት ባለሙያዎች እየተናገሩ ነው። በምግብ ላይ የሚስተዋለው የዋጋ ጭማሪ በምርት ማነስ የተፈጠረ አይደለም ያለው የኢትዮጵያ የግብርና ሚኒስቴር የገበያው ሰንሰለት ስርዓት አለመኖር ያመጣው ህገ ወጥነት እንደሆነ አመልክቷል። ስምኝሽ የቆየ ተጨማሪ አላት። በኢትዮጵያ ከጊዜ ወደ ጊዜ እያሻቀበ ያለው የዋጋ ንረት በተለይ በዝቅተኛ ገቢ የሚተዳደሩትን የሀገሪቱን ዜጎች ብርቱ ፈተና ውስጥ ከቷቸዋል። በተለይ ባለፉት ሶስት ወራት ውስጥ የእህል የጥራጥሬና የአትክልት ዋጋ በከፍተኛ ሁኔታ እየጨመረ መሄድ በህብረተሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ነው። ይህ የዋጋ ንረት ቀጥተኛ ተጽዕኖ ካደረሰባቸው ነዋሪዎች መሀል ወይዘሮ ምጥን ፍስሐና ቤተሰቦቻቸው ይገኙበታል። በአዲስ አበባ አዲሱ ገበያ አካባቢ ነዋሪ የሆኑት ወይዘሮ ምጥን ትራንስፖርት ባለስልጣን ተቀጥረው በሚያገኙት ገንዘብ ራሳቸውን ጨምሮ ከስድስት በላይ የሆኑ የቤተሰባቸውን አባላት ለማስተዳደር መቸገራቸውን ይገልጻሉ። በጣም ከባድ ነው። ዘይት ውድ ነው። ዘይት ውድ ነው። የምግብ አቅርቦቶች ዋና ዋናዎቹ እና ከሽንኩርት አቅም አርባ ብር ሂሳብ ነው የሚገዛው። ከቤት አገሩን አርባ ምስር ሻ አራት ሻምሱ ሂሳብ ነው። ከስኳር አቅም በቀበሌ ካገኘሽ አገኘሽ ካላገኘሽ አርባ ብር ሂሳብ ነው። የቀበሌው ክፍፍል በበቂ አታገኝም፣ በወቅቱም አይመጣም። ከዱቄት ማንጻት ስለትብር ከስልሳ ነበረ ያ አሁን ልናገኙ አልቻል ከታሽካ ጀምሮ እሱ ጉጤት ሊመጣ አልቻለም። ስለዚህ ከነጋዴ መጥላት ሂሳብ ነው ምንገነው እና እንደዚህ አድርጎ መኖር በጣም አስቸጋሪ ስለሆነ በጣም ከብዶናል። በኢትዮጵያ እየታየ ላለው የዋጋ ግሽበት ዋና ምክንያት ሆኖ የሚጠቀሰው የምግብ ነክ ሸቀጦች በተለይ የእህል ዋጋ መናር ነው። በማዕከላዊ ስታቲስቲክስ ኤጀንሲ መረጃ መሰረት የምግብ ዋጋ ግሽበት 23 ነጥብ ሰባት በመቶ የደረሰ ሲሆን ካለፈው አመት ጋር ሲነጻጸር በ24 ነጥብ 9 በመቶ ጭማሪ አሳይቷል በጉዳዩ ላይ ያነጋገርናቸው የኢኮኖሚ ባለሙያ አቶ ብስራት ተሾመ ለዋጋ ጭማሪ ምክንያት ከሆኑት ነገሮች አንዱ የምርት አቅርቦት ሰንሰለት ውስጥ ያሉ መሰረት አልባ ግምታዊ ምልከታዎች ወይም ስፔኩሌሽን መሆናቸውን ያስረዳሉ። ኢትዮጵያ ውስጥ ያለው የአቅርቦት ሰንሰለቱ በጣም ከፍታና ዝቅታ ያለው መሀከል መካከል ላይ የተለያዩ ደላሎች ይገቡበታል። በጣም ብዙ ግምታዊ ምልከታዎችን የሚያሳዩ ስፔኩሌተርስ የሚባሉት ከአዲስ አበባ ከተማ ላይ ያለው ሕብረተሰብ አሁን እንደዚህ ሆኗል እና ዋጋውን እንጨምር እንቀንስ እንደዚህ እየተባለ በደላሎች የሚመራ የአቅርቦት ሰንሰለት ስለሆነ ያለው ከተማ ላይ ያለው ሕብረተሰብ ይሄ ነው የተባለ ገቢ ሳይጨምርለት የሚመጣ የዋጋ ግሽበት ሊኖር ይችላል ተብሎ ይገመታል። በሀገሪቱ ውስጥ በአሁኑ ወቅት የእህል ምርት አቅርቦት ችግር እንደሌለ የሚያስረዳው የግብርና ሚኒስቴር በበኩሉ ባለንበት የምርት ዘመን ከታቀደው አንድ ነጥብ ዘጠኝ ሚሊየን ሄክታር በላይ ሁለት ነጥብ አንድ ሄክታር ዘር ተዘርቶ ምርት መሰብሰቡን ይገልጻል። በሚኒስትር መስሪያ ቤቱ የሰብል ልማት ዳይሬክተር የሆኑት አቶ ኢሳያስ መና ለአሜሪካ ድምፅ ሲያስረዱ የአቅርቦት ችግሩ የሚፈጠረው ስግብግብ ብለው የሚጠሯቸው ነጋዴዎች ጋር ነው ይላሉ። ይህ ዋናው የስግብግብ ነጋዴ ስራ ነው። አሁን ለምሳሌ ኮቪድ ገና እንደገባ ብዙ ሰዎች ብዙ እቃ ማስወደድ ጀምረው ነበር። እንኳን የሚመረት እህል ከገጠር ከሚመጣውን ቀርቶ ገበያው ከተማ ውስጥ ያለ አቅርቦቶች ራሳቸው ሰዎች በእያንዳንድ በሚከሰት ችግር ላይ መክበር ይፈልጋሉ። ምህራችን አምና በጣም የተሳካ ምህር ነው። ሶስት መቶ ሰላሳ አምስት ሚሊዮን ኩንታል ምርት ነው የተመረተው እና ያ ምህር ወደ ገደል አልገባም። ስለዚህ ያ ምርት አለ ገበሬው ጋር የዋጋ ግሽበትን ማርገብ የምንችለው ብዙ የህግ ስራዎች መሰራት አለባቸው። ሰዎችን በማባበል በምናምን ሳይሆን ጥፋተኛውን በመቅጣት ትሬን እያደረግ ማውጣት አለብን። ከዛ በኋላ ነው ህዝብ ትን ነገር የለሱ የሚስተካከለው። አሁን ባለው ነባራዊ ሁኔታ ግን ወይዘሮ ምጥንና ቤተሰቦቻቸው ቀድመው ይመገቧቸው የነበሩ የምግብ አይነቶችን እንዲቀንሱ ወይም ከነ ጭራሹ መመገብ እንዲያቆሙ እያስገደዳቸው ነው። ከምግብ ዋጋ በተጨማሪም የትራንስፖርት የመብራት፣ የውሃና የመሳሰሉት ዋጋዎች ንረት እጅግ እንዳማረራቸው ወይዘሮ ምጥን ያስረዳሉ። ስጋ በፍጹም አፍታት ስሉ ምስር፣ ለምሳሌ አሁን ምስር በዋናነት የምንጠቀመው ጉዳይ ነበር፣ ግን እሱም በዘጠና ብር ሲሰብ ሆኗል። በጣም ከባድ ነው። ከሽሮ አቅም ቀበሌ ካቀረበለሽ አቀረበለሽ በአምሳ ና ምር ታገኛለሽ፣ ከነጋዴ ግን ዘጠና ብር ገፍቸሽ። በጣም ከባድ መብራት ጆታ ለምሳሌ ሶስት መቶ እና አራት መቶ ምንከፍለው፣ አሁን አንድ ሺህ ብር ነው ምንከፍለው አንድ እሱ እንደሱ አይነት ነገሮች ጫናዎች በጣም ከባድ ናቸው። እና ቅንጦት ምግቦችን አናስባቸው፣ ዶሮ ምናምን አይነት ነገሮችን አናስባቸው። ምስሩ እና ሽሮን ካገኘም ትልቅ ነገር። ሀገር ውስጥ ከሚታየው የእህልና ሌሎች የምግብ ውጤቶች ዋጋ መናር በተጨማሪ መንግስት በተደጋጋሚ የብር ምንዛሬ ተመን እንዲቀንስ ማድረጉ ከውጭ ለሚመጡ የፍጆታ ምርቶች ዋጋ መጨመርና ለዋጋ ግሽበቱ ትልቅ አስተዋጽኦ እያደረገ ነው። አቶ ብስራት ይህ በተለይ በሸማች ህብረተሰብ ላይ ተጨማሪ ተጽዕኖ ያደርሳል ይላሉ። የመንግስት ላለፈው አንድ ሰባት ስድስት ወር ወይ ደግሞ እንደዛ አካባቢ በሚሆን ጊዜ ውስጥ ፎሬን ኤክስቼንጅ ሬታችንን በሚታይ ሁኔታ ዲፕሪሽት እያደረጉት ነው። ይሄ ማለት ሰላሳ ብር ወይ እንደዚህ በአንድ ዶላር በሰላሳ ብር አካባቢ በሀያ ስምንት ብር ከነበረበት ተነስቶ አሁን ወደ ሰላሳ ሰባት ብር አካባቢ ድረስ ለመድረስ በአንድ ጊዜ ከሀያ ፐርሰንት በላይ ጭማሪ እያሳየን ያለው ስለዚህ ይሄ ማለት ከውጭ የሚገቡ እቃዎች የምግብም ሆነ ነን ፉድ አይተምስ በአንድ ጊዜ ሌላውን መካከል ላይ ያለውን አትራፊውን ትተን እንኳን በሀያ በመቶ ቀጥታ ከውጭ ሀገር ወደ ኢትዮጵያ የሚገቡ ነገሮች እንዲጨምሩ ተደርገዋል ማለት ነው። ልክ እንደ ወይዘሮ ምጥን የኑሮ ውድነት ከአቅማቸው በላይ የሆነባቸው የህብረተሰብ ክፍሎች በብዛት እንደሚታዩ የሚያስረዱት አቶ ብስራት በዚህ ከቀጠለ ህብረተሰቡን ተስፋ ወደ መቁረጥ እንዳይገፋውም ስጋታቸውን ያጋራሉ። ህብረተሰቡ ኮንሱም የሚያደርገውን መጠን በመቀነስ ከተቻለም ደግሞ ረካሽ የሆኑ አማራጮችን ሽንኩርት አርባ ብር ሀምሳ ብር ሲገባ ከሽንኩርት የማያስፈልጋቸውን አይነት የምግብ አይነቶችን በመመገብ በመሳሰሉት ያው ከ ከችግሩ ጋር አብሮ ለመኖር ይሞክራል። ለምሳሌ ጤፍ በጣም በከፍተኛ ሁኔታ በመጨመሩ ምክንያት ሰው የጤፍ እንጀራን ከመመገብ ይልቅ ጤፍን ከሌሎች የእህል አይነቶች ጋር ደባልቆ እንጀራ በመስራት ዳቦ በብዛት በመጠቀም እንደውም አንዳንዴ ይገርምሻል፣ አዲስ አበባ ውስጥ ዞር ዞር ብቲ የዳቦ ቤቶች ላይ ረዣዥም ሰልፎች ታያለሽ። ይሄ እየሆነ ያለው ዳቦ ደረቁ እንበልት ሆነም ብሎ ካለ ሁኔታ ጋር ተስማምቶ ለመኖር የሚደረጉ ብዙ ጥረቶች አሉ፣ ግን ኢን ደ ሎንግረን በዚህ አይነት ሁኔታ ሰው መቀጠሉ ከባድ ሊሆን ይችላል። ቅድም ስናወራቸው የነበሩ የፖለቲካ አለመረጋጋቶች የበለጠ ህብረተሰቡ ሆድ እየባሰው እንዲሄድ የመበሳጨትና እንደገና ወደ መንገድ ላይ ተቃውሞዎች የመውጣትንም ነገር ሊገፋፋ ይችላል። አሁን ያለው የዋጋ ግሽበት በቀላሉ ሊታይ የሚችል አይደለም። በኢትዮጵያ በተደጋጋሚ የሚታየው የፖለቲካ አለመረጋጋትና የኮሮና ቫይረስ ወረርሽኝም በሸቀት አቅርቦት ሰንሰለቱ ላይ ንዝረት ከሚያስከትሉ ጉዳዮች አንዱ መሆናቸውንም የኢኮኖሚ ባለሙያው ያስረዳሉ። የኢትዮጵያ መንግስት በሀገሪቱ የሚታየውን የዋጋ ግሽበት ወደ አንድ ነጠላ አሀዝ አውርዶ የዋጋ መረጋጋት ለማምጣት እንደሚጥር በተደጋጋሚ ቢገልጽም ላለፉት ሁለት ዓመታት ግን የዋጋ ግሽበቱ ከሁለት አሀዝ መውረድ አልቻለም። ይህንን ለማረጋጋት መንግስት ምግብ ነክም ሆኑ ምግብ ነክ ያልሆኑ ሸቀጦች ወደ ገበያ በብዛት እንዲገቡ የማድረግና በአቅርቦት ሰንሰለቱ ላይ የተሰማሩ አካላት ውሳኔ ሰጭነትን ከመሃል አውጥቶ አምራቹና ተጠቃሚው የሚገናኝባቸው መንገዶች ላይ አተኩሮ እንዲሰራ አቶ ብስራት መክረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ አመሰግናለሁ። ሊሊ ለዘገባው ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም እያስተናገድኳችሁ የቆየሁት ሰሎሞን አባተንን አብራችሁን ስለ ቆያችሁ ከልብ አመሰግናለሁ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ኮሮና ቫይረስ በብርቱ እየተስፋፋ ነው። ኮቪድ-19 የብዙ ሰው ህይወት ድንገት እየቀጠፈ ነው። እባኮ አይዘናጉ። እጆችዎን ይታጠቡ። በንጽህና የያዟቸው። አፍና አፍንጫዎን፣ አይኖችዎን፣ ጆሮዎችዎን አይነካኩ። የአፍና የአፍንጫ መሸፈኛ ያድርጉ፣ በትክክል ይጠቀሙበት። ጤናውና ሕይወቶ እላዩ ላይ አለ። በአካል አይቀራረቡ። ከመገፋፋትና ከመተፋፈግም ይራቁ። ራስዎን ቢያንስ አንድ ሜትር ተኩል ከሌሎች ያርቁ። ለሀገሮ ውለታ ይዋሉ። ራስዎን ይጠብቁ። ሰላም። ጤና ይስጥልኝ። በደናደሩ